በህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች መካከል ከፓርቲው ጠቅላላ ጉባኤና የህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍፍል በቀጠለበት ጊዜ ነው። በአቶ ጌታቸው ረዳ የሚመራው ህወሓት ጉባኤ ለማካሄድ እየተዘጋጀ መሆኑን የገለጸው በመቅለ ከተማ የጠራው ህወሓት የማዳን የተባለ ስብሰባ ትላንት ሲጠናቀቅ፣ ገለጻ ያደረጉት ከአመራሮቹ አንዱ አቶ በየነ መክሩ ህወሓት ጉባኤው ስላላካሄደ ለማካሄድ እየተዘጋጀን ነን ብለዋል። ጉባኤ አይካሄደን ንሕና እኛ አንሳተፍም ያልነው ጉባኤ የለም። ምክንያቱም ህወሓት ጉባኤ አላካሄደም። አስራ አራተኛ የፓርቲያችን ጉባኤ ለማካሄድ ነው እየጠበቅን ያለ ነው። ስራዎች እየሰራን ነው። አቶ በየነ በማብራሪያቸው ጉባኤውን መቼ እንደሚካሄድ በግልጽ አላስቀመጡም። አቶ በየነ አክለውም የነ ዶክተር ደብረጽዮን ቡድን አባላት የጊዜው አስተዳደሩን ስልጣን ለመቆጣጠር ህጋዊ መሰረት የላቸውም ሲሉ ገልጸዋል። ምክንያቱም እነሱ ህወሓት ስላልሆኑ እንደዚሁም ያካሄዱት ጉባኤ ምርጫ ቦርድ ያልተቀበለው በመሆኑ ሲሉም አጣጥለዋል። በአሁኑ ጊዜ ህወሓት ያለው ምክትል ሊቀመንበር ነው እሱም አቶ ጌታቸው ነው ብለዋል። የዶክተር ደብረጽዮን ገብረ ሚካኤል የፓርቲ ሊቀመንበርነት እንደማይቀበሉትም ነው የጠቀሱት። በዚህ ጉዳይ ላይ ከሌላኛው የህወሓት ቡድን ምላሽ ለማካተት ያደረግነው ጥረት አልተሳካም። ባለፈው ነሐሴ ወር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ባካሄደው ጉባኤ በጉባኤው መሳተፍ ከሚገባቸው የህወሓት አመራሮችና አባ አባላት ሰማኒያ ሶስት በመቶ የሚሆኑት መሳተፋቸው ገልጸው ነበር። ዶክተር ደብረጽዮን ከጉባኤው መጠናቀቅ በኋላ በሰጡት መግለጫ በጉባኤው ህወሀት ማዳን የሚያስችል ስራ ተፈጽመዋል በማለት ፓርቲያቸው በጊዜው አስተዳደሩ ያለው ድርሻ ለማስተካከል እንደሚንቀሳቀስም ገልጸው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በነሐሴ ጉባኤ ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙት አስራ ስድስት የማዕከላዊ ኮሚቴ አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን እንዲሁም ከአባልነት ማባረሩን ማስታወቁ ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቐለም